ኢትዮጵያን ከዘመናዊ ዲሞክራሲያዊ ሀገር አድርጎ ለማቆም ሲካሄድ በኖረው ትግል መጪውን ምርጫ ትክክለኛ የፖለቲካ አቅጣጫ ለመያዝ ሕዝቡና የፖለቲካ ኃይሎች በብርታትና በጥንቃቄ መስራት አለባቸው ይላሉ የኦሮሞ ፌዴራላዊ ኮንግረስ ፕሬዚደንት መለስካቸው መሀ። ባለፉት አያሌ ዓመታት በተለያየ ደረጃና መንገድ በኢትዮጵያ ውስጥ ሶስት መሠረታዊ ለውጦች ለማምጣት ጥረት ቢደረግም እንዳልተሳካ የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና በተለይ ለቪኦኤ በሰጡት ቃለ ምልልስ ተናገሩ። በእነዚህ ዓመታት በአገሪቱ ውስጥ ዴሞክራሲያዊ ሥርዓትን ለመዘርጋት፣ ድህነትን ለማጥፋትና አስተማማኝ ሰላምን ለመመስረት የተደረጉ ጥረቶች በአመርቂ ሁኔታ ፍሬ አላፈሩም ይላሉ ሊቀመንበሩ። አሁን የተጀመረው ለውጥም በመሰረቱ እነዚህን ግቦች ለመምታት ቢሆንም ተቃራኒ ድርጊቶች እየተከሰቱና ይህም አገሪቱን መስቀለኛ መንገድ ላይ እንዳደረሳት ፕሮፌሰር መረራ ያስረዳሉ። እሳቸው የሚመሩት ድርጅት ኦፌኮ እነዚህን አገራዊ ግቦች እውን ለማድረግ እስከ ዛሬ ያደረገውን አስተዋጽኦ በመዘርዘር መጪው አገር አቀፍ ምርጫ ይህን ለዘመናት የተጓዘ የለውጥ ፍለጋ ሂደት ፖለቲካ አቅጣጫ ለማስያዝ ወሳኝ ሊሆን እንደሚችል ጠቁመዋል። የሚመጣው ምርጫ ወሳኝ፣ ለሁላችንም፣ ለኢትዮጵያ ህዝብም፣ ለሁሉም የፖለቲካ ኃይሎች በጣም ወሳኝ የሆነ ነገር ነው። በዚህ ወሳኝ ደረጃ የደረሰ የኦሮሞ ህዝብ የመብት ትግል ውስጥ የራሳችን ድርሻ ይህ የራሳችን ሚና ለመጫወት መድረሳችን ጥሩ ነው። በእኛ ደረጃ ነጻና ፍትሃዊ እንዲሆን ገዢ ፓርቲ ለሆነው ሌሎቹም የኢትዮጵያ ኃይሎች በግልጽ ቋንቋ እያስተላለፍን ያለው እና ደግሞ የራሳችን አስተዋጽኦም እያደረግ ያለ ነው። ይህን ወሳኝ ደረጃ የደረሰ ህዝብ ትግል ለውጥን አርግዞ በለውጥ ውስጥ በተፈጠረ ሁኔታ ሁላችንም የቤት ስራችን ከሰራን ከሌሎች የኢትዮጵያ ፖለቲካ ኃይሎች ጋር ሆነን ይህ ነገር በሚመጣ ምርጫ አንድ እርምጃ ወደፊት፣ ለምሳሌ ሰላምና መረጋጋት ጊዜ ሊፈጅ ይችላል፣ ከድህነት መውጣት አንድ ትውልድ ሊፈጅ ይችላል። ግን ኢትዮጵያ ፖለቲካ አቅጣጫ ወሳኝ በሆነ መንገድ አቅጣጫ ለማስያዝ በሚቻልበት ደረጃ ላይ ደርሰናል። ለዛ ደግሞ እኛ አስተዋጽኦ ለማድረግ ደረጃ ላይ ደርሰናል የሚለውን መልክት ለማስተላለፍ ፕሮፌሰር መረራ ጉዲና ይህን የፖለቲካ አቅጣጫ በጠንካራ መሰረት ላይ ለማኖር የልዩነት ፖለቲካን ማለዘብ እንደሚያስፈልግም አሳስበዋል። ሰሞኑን በጠቅላይ ሚኒስትር አብይ አህመድ አሳሳቢነት በአማራና በኦሮሞ የፖለቲካ ኃይሎች እንዲሁም ምሁራን መካከል እየተካሄዱ የሚገኙ ውይይቶች ተጠናክረው መቀጠል እንዳለባቸውም አመልክተዋል። የፌስቡክ የትግል አርበኞች አሁን ወስቷል በጥንቃቄ ሀገራችን ነው ካሉ እውነትም እንደሚሉት የሀገር ፍቅር አለን፣ የተለየ ሀገር ፍቅር አለን የሚሉ ከሆነ የፖለቲካ ኃይሎች እንዲደራደሩ፣ እንዲመካከሩ፣ እንዲወያዩ ጣጣዎችን እያለፍን ወደፊት የነጌቱ ኢትዮጵያ ለመፍጠር አዲስ ማህበራዊ ፍትህ፣ አዲስ ማህበራዊ ስምነት፣ አዲስ ማህበራዊ ውል ለመድረስ ካልሰራን በስተቀር ምሁሩም እዛ ፌስቡክ ላይ እና እዚህ በተገኘው ሚዲያ ጥይት የሚያቀብል ከሆነ ምንድን ነው በኢትዮጵያ ባለ የሚባለው? የእብድ ገላጋይ ድንጋይ ያቀብላል። የእብድ ገላጋይ ስራ ኢትዮጵያ ፖለቲካ ውስጥ እየበዛ ሄዷል። ስጋት አለ። ይጎዳል፣ ማንንም አይጠቅምም። እውነትም ሀገር ፍቅር ካላችሁ በኢትዮጵያ ውስጥ የሚንቀሳቀሱ ፖለቲካ ኃይሎች ወደ ብሔራዊ እርቅ፣ ወደ ሀቀኛ ድርድር፣ ወደ ሀቀኛ ስምምነት እንዲሄዱ መምከርና መግፋት ነው የሚሻለው። አሁን ለምሳሌ የኦሮሞ ድርጅቶች ህዝቡ እየገፋችሁ ሁለት ሶስት ሆናችሁ አትምጡ። ከአነሱ ልኛ የቀሩ እንደውም ባለፈው ጊዜ የገዢውን ፓርቲ አንድ አባል በአሁኑ ጊዜ እኮ ያው ብልጽግና ተብሏል፣ ኦሮሞ ዴሞክራቲክ ፓርቲን ጨምሮ የኦሮሞ ፓርቲዎች ወይም ድርጅቶች፣ ፖለቲካ ድርጅቶች አንድ ላይ ተሰብስባቸው አንድ ጥላ ፈጥራቸው ነበር። ምን ደረሰሱ? በቅርብ ጊዜም እንደዚሁ ሌላ ስብሰባ ተደርጎ እንደነበረ ሰምተናል። እሱም ስ ቢያብራሩ በብዙ መንገዶች በብዙ መንገዶች ድርድሮች፣ ንግግሮች አሉ ሙከራዎች አሉ። ሙከራዎቹ ግን ብዙ ጊዜ የሚበላሹት ቅድም ባልኩ ነው የኢትዮጵያ ልዩ ፍቅር አለን የሚሉ ኃይሎች ወደ ግራና ወደ ቀኝ ሲስቡ ሁሉም እየፈራ መሰረታዊ በሆነ መንገድ ወደ ፈቀኛ ድርድር ለመግባት በፍጥነት ውሳኔዎችን ወስነው ወደ ስራ ለመግባት መጓተታል። ኦሮሞ ድርጅቶች ብቻ አይደለም ለመግባባት እየሞከሩ ያለው ገዢ ፓርቲ ውስጥ የነበረው ኦሮሞ ድርጅት ብቻም ሳይሆን በተለይም ዩኒቨርሲቲዎች አካባቢ የተፈጠረው ችግር እጅግ በጣም አሳሳቢ በሆኑም ጠቅላይ ሚኒስትሩ ጭንብር እንትን ብሎ የአማራ ምሁራን የአማራ ፖለቲካ ኃይሎችና የኦሮሞ ምሁራንና የፖለቲካ ድርጅቶች አንድ የሆነ ነገር ላይ እንዲደርሱ መጀመሪያ ጠቅላይ ሚኒስትር ቢሮ፣ ከዛ በኋላ ጋዜጣዊ መግለጫ፣ ከዛ በኋላ ሁለት ቀን የፈጀ ስብሰባ ሀያት ሆቴል። በዚህ ሳምንት ደግሞ አራተኛ ዙር ስብሰባ ለማድረግ እየሞከርን ነው። በሁሉም ደረጃ ነገሮች እየተካሄዱ ነው። የእኔ ስጋት ግን በየፌስቡኩ በየሚዲያው አዳዲስ አርበኞች ስለተፈጠሩ እነሱ በሚወረውሩት ድንጋይ በተለይ ቃላት ድንጋይ ያሉት የፖለቲካ ኃይሎች ወደ ስምምነትና ወደ መግባባት ሳይሆን በፍርሃት የታጀበ ድርድርና ውይይት ውስጥ ይገባል ነው ገባ። ችግሩ እዛ ላይ በፍርሃት የታጀበ የታጠረ ኮንግረሱ ለምሳሌ ከአብን ጋር ቢስማማ፣ አብን ለምሳሌ ከኦነግ ጋር ቢስማማ ችግሮቹ ከአሜሪካ ሚሆን ከኢትዮጵያ ከየቅጣጫው የሚወረወሩ ድንጋዮች ያንን እየፈራ ሰው ቁጭ ብሎ የአገሪቱ ጠቅላይ ሚኒስትር ጀምሮ ችግሮችን ለመፍታት መሰረታዊ በሆነ መንገድ ለመለወጥ በምንችልበት ደረጃ እየተንቀሳቀስን አይደለም። የታሪክ ችግሮች አሉን። ይስ አሁን ያሉት የፖለቲካ እንትኖች ልዩነቶች አሉን። በእርግጥ አሉን። ግን ሁላችንም በተሻለ ሁኔታ ተባብረን አዲስ ሀገር አዲስ የፖለቲካ ስርዓት አዲስ የእኩልነት መንገድ ያንን ለማስተናገድ የምትችል ሀገርና የፖለቲካ ስርዓት ለመፍጠር ካልሰራን በስተቀር ሀምሳ ዓመታት ስንኳትን ቆይተናል። ስንታሰር ስንፈታ ቆይተናል። ከዚህ በላይ ውድ ዋጋ ሀገሪቷን እናስከፍላለን፣ ህዝቦቿን እናስከፍላለን። ለራሳችን ነገ ስንከፍል ይኖረናል። አሁንም ውድ ዋጋ እንከፍላለን። ማንም አትራፊ የማይሆንበት የኢትዮጵያ ፖለቲካ በዚህ ግርግር ሊፈጠር ይችላል። ስለዚህ በአሁኑ ጊዜ በአጭሩ ያለው አንዱ ትልቁ ችግር በፓርቲዎች መካከል ያለውን እውነተኛ ግንኙነት ወይም እውነተኛ ክርክር፣ እውነተኛ ውይይት እንዳይካሄድ የሚያደርገው ፓርቲዎች ደጋፊዎቻችን ናቸው የሚሏቸውን ስለሚፈሩ ብቻ ነው ማለት ነው። ብቻ አይደለም ብቻ አታድርጉ። ግን የፍራቻ ፖለቲካ ተፈጥሯል። አሁን አገሪቱ ካለችበት ነባራዊ ሁኔታ አኳያ ምርጫውን ማካሄድ ይቻላል? ከዚህ የተሻለ ሁኔታስ መፍጠር ይቻላል? ማን ነው ይህን የተሻለ ሁኔታ የሚያመጣው? እነዚህና ሌሎችም ጥያቄዎች ተነስተዋል። በሁለተኛውና መጨረሻው ክፍል እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።